በአገር አቀፍ ከተደራጁት መኢአድ፣ ኢሃፓ፣ ኢድህ የሚገኝባቸውና በኦሮሞ፣ አፋር፣ ትግራይ፣ አማራ፣ አገው፣ ቅማንት፣ ደቡብና ሌሎችም የተደራጁ ብሔር ብሔረሰቦች ያካተቱ 57 ድርጅቶች በዛሬው መግለጫቸው ለምርጫ ቦርድና ለህግ ማሻሻያ ምክር ቤት በቃልና በጽሑፍ በረቂቅ ህጉ 48 አንቀጾች እንዲሰረዙና ና እንዲሻሻሉ አስተያየት ብናቀርብም ሀሳባችን ታፍኗል ብሏል። ለምናቀርበው ጥያቄ ምላሽ የሚሰጥም ሆነ ኃላፊነት የሚወስድ አካል አልተገኘም ሲልም አክለዋል መግለጫው። አቶ ገረሱ ገሳ የስብስቡ ዋና ጸሐፊ፣ መንግስትና የመንግስት ስልጣን የያዘው ገዢ ፓርቲ የአግላይነትና ገፊነት አካሄዳቸውንና አሰራራቸውን አቁመው ጥያቄያችንን በማድመጥ ፈጣንና ተገቢ ምላሽ እንዲሰጠንና አጠቃላይ ባሉን ጥያቄዎች ላይ ግልጽ የሆነ የውይይት መድረክ እንዲፈጠር እንጠይቃለን። ለህዝብ ተወካዮች ምክር ቤት የቀረበው የምርጫ እና የፖለቲካ ፓርቲዎች ረቂቅ ህግ ከመጽደቁ በፊት ለፓርቲዎችና ለህዝብ ውይይት ክፍት እንዲሆንና በህጉ ረቂቅ ላይ ፓርቲዎች ያቀረቡትና የሚያቀርቡት የማሻሻያ ሀሳብ በተገቢው መንገድ መካተቱን የምናረጋግጥበት መድረክ እንዲፈጠር እንጠይቃለን። የሚቀጥለው ምርጫ በጊዜው ይካሄድ አይካሄድ በሚለው ንትርክ የእናንተ አቋም ምንድን ነው ተብሎ ከዲደብሊው ለቀረበ ጥያቄ የኮሚቴው አባልና የኢሀፓ ሊቀመንበር አቶ መርሻ ዮሴፍ ተከታዩን ብለዋል። የሚቀጥለውን ምርጫ በተመለከተ እዚህ የተሰባሰብነው የፖለቲካ ድርጅቶች የጋራ አቋም አልያዝንም። አብዛኛዎቹ ድርጅቶች ግን በተናጠል እስካሁን ድረስ ከገለጹት አቋሞቻቸው፣ ይሄ እንግዲህ እኔ የምወክለውንም ድርጅት ይመለከታል፣ ምርጫው አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ሊካሄድ አይችልም፣ አይገባም ብለን እናምናለን። ያቀረባችሁት የማሻሻያ ሀሳብ ተቀባይነት ካላገኘ ምን ታደርጋላችሁ ተብሎ ለቀረበ ጥያቄ የሜአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ይህንን ሲሉ፣ ማንኛውንም ሰላማዊ ትግል የሚፈቅደውን ስልት እንከተላለን። ይሄ አልጸደቀም ስላልተቀበሉት ብለን የምናልፈው ነገር ስለማይሆን ማንኛውንም የሰላማዊ ትግል የሚፈቅደውን ስልት ሁሉ ይሄ ስብስብ ይከተላል። በጉዳይ ላይ የኢትዮጵያ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን አነጋግረናል። እንግዲህ የትኞቹ አንቀጾች እንደሆኑ በግልጽ መግለጫቸውን ስላልሰማው አላውቅም። ግን ከዚህ በፊትም እንደነበረው የመጀመሪያው ረቂቅ ህግ የቶከሽ የተገባ በኋላ ከተደረገ ውይይት በኋላ የተወሰኑ አንቀጾች መሻሻያ ተደርጎባቸው በእኛ በኩል በኢትዮጵያ ብሔራዊ ምርጫ ቦርድ እና ይህንን ህግ የሚያረቀው ኮሚቴ በጋራ ሆኖ መልስ ለተወካዮች ምክር ቤት አስገብቷል። እንግዲህ የምገምተው ፖለቲካ ፓርቲዎችም ደግሞ ራሳቸው ያላቸው መሻሻል አለበት ያሉትን የሚሉትን ነገር ለእኛማ ልከዋል። ከዛ በተጨማሪም ደግሞ የተወካዮች ምክር ቤት ለህግና የፍትህ ጉዳዮች ቋሚ ኮሚቴ እንዳስገቡ ነው። ስለዚህ ከዛ መካከል የትኛው ነው ተቀባይነት አግኝቶ የጠደቀው ወይስ የትኛው ነው ያልጠደቀው የሚለውን አሁን ባለው ሁኔታ እኛም መናገር አንችልም። የፖለቲካ ፓርቲዎች ማለት ከቁጥር ቆስ እስኪታይ ድረስ በልዩነቱ ኤግዛክት ለየትኛው አንቀጽ እንደሆነ ለመናገር ሊያስቸግረኝ ይችላል፣ ግን በአጠቃላይ ኦቨር ኦል እኛ በጣም ኮንትሮቨርሻል ይባሉ የነበሩትን አንቀጾች የተወሰኑት ላይ ውይይት ተደርጎ መግባባት ተደረገባቸው ሊቀየሩ ተደርጓል። የተወሰኑት ደግሞ መቀየር የማይቻል ሆነው ወይም ደግሞ በኮሚቴው በኩል ይሄኛው የተነሳበት ሀሳብ ይሄን ስለሆነ በዛ በኩል ቢታይ የሚል ማብራሪያ የተወሰነ ማብራሪያም ደግሞ ለመስጠት ሙከራ አድርገናል። ለዲ ደብሊው ዘገባ